በደቡብ አፍሪካ ደርባን ከተማ አካባቢ የሌሎች የአፍሪካ ሀገሮች ዜጎችን ኢላማ ባደረገ ጥቃት ኢትዮጵያውያን ላይ ጉዳት መድረሱን በአካባቢው የሚኖሩ ኢትዮጵያውያን ገለጹ። ባለፈው ሳምንት በጀመረው ጥቃት ደርባን አካባቢ ማንዲኒ በምትባል ቦታ የኢትዮጵያውያን ሱቆች መዘረፋቸውን ተናግረዋል። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን በመከታተል ላይ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አለው። አቶ አንተነ ጥቃቱ ተፈጽመዋል በተባለው ቦታ ለአስራ አንድ ዓመት የኖሩ ኢትዮጵያዊ ናቸው። በአብዛኛው የተገዱ የተዘረፉ ካሉ የአንደኛው ሱቁ ኮንቴነር ነበር። ኮንቴነሩ ተቃጥሏል። እንግዲህ እንዳሳ ህይወት የደረሰ አይደለም፣ በአሁኑ ወቅት ማለት ነው። ሁሉም ደግሞ ይጠናቀቃል። ስለዚህ ያህል ዝርፋ ሲወጡም ምንም ያው አይከላከሉም፣ ግን ብሎ ነው እነሱ ትዞም የሄዱት እንጂ ፖሊሶች በአብዛኛው አይከላከሉም። አቶ ዮሴፍ የተባሉ በማንዲን የሚኖሩ ኢትዮጵያዊን የጥቃቱ መነሻን ጠይቄያቸው ነበር። አካባቢው ዳኛ አለ አሁን ሲጠየቁ ይህንን ድርጊት የምትፈጽሙን ለምንድን ነው ብለው ሲጠየቅ እሱ ካልተነሳ ይቀጥላል የሚለውን ነው። ድርጅቶች ፋብሪካ ተቃጥሏል። አሁን የተጎዱት የእኛ ሰዎች በዛ ምክንያት የእኛ ሰዎች ሹፓቸው ተቃጠለ፣ አለ እቃቸው የተዘረፈ አለ። ቦታውን ለቆ አሁን ከተማ ውስጥ ተጠልሎ ነው ያሉት። ንብረት የተወሰደባቸውም አሉ ሰዎቹ። አቶ አንተነ ጥቃቱ አሁን ጋብ ቢልም በስጋት እንዳሉ ከተናገሩ በኋላ በፕሪቶሪያ የሚገኘውን የኢትዮጵያን ኤምባሲን ወቅሰዋል። በፕሪቶሪያ የሚገኘው የኢትዮጵያ ቆንጽላ ጽፈት ቤት ስለ ጥቃቱ የሀገሩ የውጭ ጉዳይ ቢሮ በደቡብ አፍሪካ ለሚገኙ ዲፕሎማቲክ ማህበረሰብ ማብራሪያ መስጠቱን አስታውቋል። እምባሲው የደቡብ አፍሪካ መንግስት በመድረኩ ጥቃቱን እንደሚያወግዝ መግለጹንና ጉዳዩን የሚከታተል አንድ አካል ማቋቋምንም ፋድርጓል ብለዋል። በሀገሩ የሚኖሩ ኢትዮጵያውያንም ወቅቱ የምርጫ ሰሞን በመሆኑ አስፈላጊውን መጠንቀቂያ ያደርጉ ዘንድ እምባሲው አሳስበዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ go away